ኢትዮጵያ በየዓመቱ መስከረም ወር ላይ አዲስ ዓመትን የምትቀበልበት የራሷ የዘመን አቆጣጠር ያላት አገር ናት። አስራ ሶስተኛ ወር የምትባለው ጳጉሜ ወርን ጨምሮ በቀንና አመታት አቆጣጠርም ከአውሮፓውያን የዘመን ቀመር በተለየ ትቆጥራለች። የአሜሪካ ድምፅ የ2017 ዓ ም አዲስ ዓመት መቃረብን ምክንያት በማድረግ በዚህ ርዕሰ ጉዳይ በርካታ መጽሐፍትን ያሳተሙትን የስነ ፈለክ ባለሙያ መጋቢ ሐዲስ ዶክተር ሮዳስ ታደሰን አነጋግሯቸው ነበር። የኢትዮጵያ የዘመን አቆጣጠር በተገቢው መንገድ ዓለም እንዲያውቀው አልተደረገም የሚሉት ዶክተር ሮዳስ የዘመን ቀመሩ ለምን ልዩ እንደሆነ እና አቆጣጠሩን በተመለከተ ከአስማማ አየነው ጋር ያደረጉት ቆይታ ነው ተከታዩ። አሁንም በድጋሚ መልካም አዲስ ዓመት። በጣም አመሰግናለውኝ ዶክተር ሮዳስ እንኳን አደርሶት እርስዎንም። በእርግጥ እርስዎን በተለያዩ ጉዳዮች ላይ በተለይም ዛሬ ከምናነሳው ርዕሰ ጉዳይ ጋር በተያያዘ በሚሰጧቸው ሀሳቦች ብዙዎቹ ያውቁታል። እስኪ የኢትዮጵያን የዘመን ቀመር በተመለከተ ቀጥታ እንደ ወደ ሀሳቡ ዘመን ቀመር ራሱ የዘመን አቆጣጠር በዓለም ላይ ያሉ ሁኔታዎች ምንድን ናቸው የሚለውን ሀሳቦችን ከማንሳታችን በፊት አሁን ያለ ነው እንግዲህ ጳጉሜ ላይ ነው እና እንደው ስለ ጳጉሜ እስኪ እናውራ ዶክተር ጳጉሜ ዘመን ቀመር ውስጥ እንዴት ገባች ጳጉሜ በራሷ ምንድናት የሚለውን በአድማጮቻችን እሱን በመግለጽ ብንጀምር የተሻለ ይሆናል ብዬ አስባለሁ መልካም እንግዲህ ጳጉሜን የተባለችች አስራ ሶስተኛ ወር ኤፓጉሜኔን ትባላለች በጭራውያን በጥንት ጭራውያን የኢትዮጵያ ሊቃውንት ደግሞ ተረፍ ይሏታል ትርፍ ማለት ነው ወይም አመቱ በዕለት ሲለካ የተረሳ ማለት ነው ሌሎች አለማት የጳጉሜንን አምስት ቀናት አጥፍተው በተለያዩ ወራት ውስጥ ጨማምረዋል የኢትዮጵያውያን ሊቃውንት ግን እቺ ጳጉሜን አምስትን ስድስትን አልፎ ተርፎ ደግሞ በስድስት መቶ ዓመት አንዴ ሰባት ትሆናለች እና ቀመሯዋን ጠንቅቀው ያወጣሉ። እንደሚታወቀው የሰዓትን ነገር ስናነሳ እስከ ንዑስ መስፈርት ድረስ ይወረዳል። ለምሳሌ ደቂቃ፣ ሰከንድ፣ ማይክሮ ሰከንድ እንደሚባለው የጥንት ኢትዮጵያውያንም ዘመንን ሲሰፍሩ እና ሲቀምሩ እስከ ስድስተኛው ትንሽ ወይም ጥቃቅን ዑደታት ከምንላቸው መካከል ሳደሲትን ያነሳሉ። ቀጥለው ሀምሲት፣ ቀጥለው ራቢት፣ ቀጥለው ሳልሲት፣ ቀጥለው ካልኢት ይላሉ። ካልኢት ማለት አንድ ካልኢት ሀያ አራት ሴኮንድ ወይም ቅጽበት ማለት ነው። ከዛ ደቂቃ፣ ከደቂቃ ቀጥሎ ኬክሮስ ይላሉ። አንድ ኬክሮስ ሀያ አራት ደቂቃ ነው። ከዛ በኋላ ነው ሰዓት የሚሉት። ስለዚህ ጳጉሜን ማለት ዓመቱ በእለት ሲለካ የተረሳ ነው ማለት ከነዚህ በጣም አነስ ካሉት መስፈርታት የወጣ እንደሆነ ስያሜው እንረዳለን ይኸውም ከመስከረም አንድ እስከ ነሀሴ ሰላሳ ያሉት አስራ ሁለት ወራት ያላቸው እለታት አሉ እንደሚታወቀው በአጠቃላይ ሶስት መቶ ስልሳ ናቸው እና እነዚህ አምስት ዕለታት እንዴት መጡ ሲባል አንድ ዕለት የሚባለው ሀያ አራት ሰዓት ብቻ ሳይሆን ሀምሳ ሁለት ካልኢት እና ሰላሳ አንድ ሳልሲትን ያጣመረ ነው እንደ ኢትዮጵያውያን ሊቃውንት ትምህርት እና በአንድ ዕለት ውስጥ አምሳ ሁለት ካልኢትና ሰላሳ አንድ ሳልሲት አለ እና ከመስከረም አንድ ጀምረን እስከ ነሐሴ ሰላሳ ድረስ ጠንቅቀን ስናሰላ የጳጉሜን አምስትን ስድስትን ሰባትን እናገኛለን። ለምሳሌ አምሳ ሁለት ካልኢት ስንል ምን ማለታችን ነው ስንል አንድ ካልኢት ሀያ አራት ሴኮንድ ስለሆነ ሀያ አራት ሲባዛ ሀምሳ ሁለት አንድ ሺ ሁለት መቶ አርባ ስምንት ቅጽበት ወይም ሴኮንድ ነው። አንድ ሺ ሁለት መቶ አርባ ስምንት ሴኮንድ ማለት ወደ ደቂቃ ከለወጥ ነው ሀያ ደቂቃ ከአርባ ስምንት ሴኮንድ ነው። ሰላሳ አንድ ሳለሲት የምትባለው ደግሞ አንድ ሴኮንድ ሁለት ነጥብ አምስት ሳለሲት ናት። ስለዚህ ሰላሳን ሲካፈል ሁለት ነጥብ አምስት አስራ ሁለት ነጥብ አራት ሴኮንድ ይሆናል። ስለዚህ በአጠቃላይ ሀምሳ ሁለት ካልኢት እና ሰላሳ አንድ ሳለሲት ሀያ አንድ ደቂቃ ከዜሮ ነጥብ አራት ሴኮንድ አሉ ማለት ነው። ስለዚህ በአንድ ዕለት ውስጥ ሀያ አንድ ደቂቃ ከዜሮ ነጥብ አራት ሴኮንድ ትርፍ መኖሩ እንረዳለን። እና ይሄ ሀያ አንድ ደቂቃ ተጠረቃቅሞ የጳጉሜንን አምስትን የጳጉሜንን ስድስትን እለት ሲሰጥ፣ ዜሮ ነጥብ አራት ሴኮንዷ ወይም ቅድም ያልናት ሰላሳ አንድ ሳልሲት ወይም ደግሞ አንድ አመት በፀሐይ አቆጣጠር ሶስት መቶ ስልሳ አምስት እለት ከአስራ አምስት ኬክሮስ ከስድስት ካልኢት ነው። ወይም የዓመቷ ስድስት ካልኢት ደግሞ ትጠረቃቀምና በስድስት መቶ አመት አንዴ ጳጉሜን ሰባት ታመጣለች። ስለዚህ አመቱ በእለት ሲለካ የተረሳ የሚለው ትርጉም ፍቹን የሚያገኘው በዚህ መልኩ ነው። ይሄኛውን የጳጉሜን ስናነሳ ምናልባት አንዱ የሚነሳው ከኢትዮጵያ የዘመን አቆጣጠር ከአውሮፓውያን የምንለው ግሪጎሪያን ካላንደር ነው በሚል ነው የሚገለጸው። ከእሱ ጋር የሚለይበት ምክንያቱ የጳጉሜ ነው ወይ የሚልም አንዳንዶች ያነሳሉ። ና የኢትዮጵያ እንደው የዘመን አቆጣጠር እንዴት ሊለይ ቻለ? ለመለየቱስ ምክንያቶቹ ምንድን ናቸው? ያው አዲስ ዓመትን በመስከረም ማክበራችን የእሱ መነሻ ምክንያቱ ምንድን ነው? ጥሩ በርከት ያሉ ጥያቄዎች ነው በአንዴ የተቀረበልን። ከኋላው ጥያቄ ና አዲሱን ዓመት ኢትዮጵያውያን መስከረም ማድረጋቸው የስነ ፍጥረት ታሪክን በመከተል ነው። በእርግጥ ኢትዮጵያ ብቻ ሳይሆን እስክንድሪያ፣ እስራኤል፣ ግሪክ ኦርቶዶክስ፣ ቀደምት ቢዛንታይን ግዛት የነበሩ ሁሉ አዲሱን ዓመታቸው ነው ወይም አውደ ዓመታቸው የሚለውጡት መስከረም ነው። ምንድን ነው ይሄ የሆነበት ምክንያት ብለን ስንመረምር በአመት ውስጥ ሁለት የሚገራረሙ እለታት አሉ። እነዚህ እለታት አንደኛው መስከረም ነው፣ አንደኛው መጋቢት ነው። ልክ መስከረምና መጋቢት ላይ ፀሐይ ምድር ወገብ ላይ የምትሆንበት ነው። ይሄ ቀኑም ሌሊቱም እኩል የሚሆንበት ነው። በሳይንሱ ኢኪኖክስ ይባላል። አንደኛው በእኛ ወደ መጋቢት አስራ ሁለት በፈረንጆች ደግሞ ወደ ማርች ሀያ ሀያ አንድ የሚውለው ፀሐይ ልክ የምድር ወገብ ላይ ሆና ቀንና ሌሊቱ እኩል ይሆናል። የጸደይ እኩል ወይም ስፕሪንግ ኢኪኖክስ ይባላል። ይህ እለት ደግሞ የፀሐይ የሰማዩን ሉል ወገብ አቋርጣ ወደ ሰሜን አቅጣጫ የምትሄድበት ነው። በተለይ ለሰሜናዊ ንፍቀ ክበብ ደግሞ ጸደይ የሚጀምርበት ነው። በዚህ ጊዜ ደግሞ ፀሐይ ልክ በምስራቅ ትክክለኛ አቅጣጫ ወታ፣ በምዕራብ ትክክለኛ አቅጣጫ ትጠልቃለች። ስለዚህ ሊቃውንቱ መጋቢት ብለዋል። ይሄኛውን መጋቢት ማለት ቀኑም ሌሊቱም ተመጋግቦ እኩል የሚሆንበት ነው። ሁለተኛው ግን አውደ ዓመታችን መስከረም ላይ ነው። መስከረም ላይ ፀሐይ ልክ የምድር ወገብ ላይ ሆነ ቀኑና ሌሊቱ እኩል ይሆናል። ሁሉም ንፍቀ ክበብና የመፀው እኩሌ ይባላል። ይህ ዕለት እንግዲህ ፀሐይ የሰማን ሉል ወገብ አቋርጠ ወደ ደቡብ አቅጣጫ የምትሄድበት ነው። በእኛ በኢትዮጵያውያኑ መፀው የአበባ ወቅት ምራል። ይህም በጣም አስደሳች ወቅት ነው። በሌላው ዓለም ደግሞ ትንሽ ለወጥ ይላል። ስለዚህ ይሄ ዘመን ቀመር ተፈጥሮን ያማከለ መሆኑን እንረዳለን እናውቃለን። ሌላው ግን ለኢትዮጵያ ካየኸው በሰኔ ዝናቡ ኖደኔ ነው። በጣም ሰኔ ላይ ክረምቱ ጭጋጉ፣ በረዶ፣ ጎርፉ፣ ናዳው፣ ነጎድጓዱ በጣም አስፈሪ ወቅት ነው። መስከረም ላይ ስንመጣ ግን የሰኔ ሐምሌ፣ ነሐሴ ወራት አልፎ የአዲስ ዓመት መጀመሪያችን ላይ ፀሐይ ፍንትው ብላ የምትወጣበት፣ አደይ አበባዎች የሚፈኩበት ይልቁኑ ደግሞ በኢትዮጵያ ስም የተጠሩ ኮንስቴሌሽኖች እንደ አንድሮሜዳ እንደነ ካሲዮፒያ እንደነ ሴፈስ ያሉ ኮንስቴሌሽን ጥርት ባለው ሰማይ ላይ የሚታዩበት በመሆኑ መስከረምን ደግሞ በተለየ መልኩ ለእኛ ልዩ ያደርገዋል። የዓመትም ልዩነት አለን። እኛውን ሁለት ሺ አስራ ሰባትን ኢትዮጵያ ታከብራለች በአውሮፓውያን ዘንድ ደግሞ አሁን ያለንበት ሀያ ሀያ አራት ነው የሚቀጥለው ጥር ላይ ይቀየራል። እሷ ሀያ ሀያ አምስት ይሆናልና ቅድም ያነሱት የአመታት ልዩነትም አለ እና እንደ እሷን የአመታቱ ልዩነት የቀንድም የቀናቶች ልዩነት የመጣበት መንገድ ነግሮኛል። የአመቱ ልዩነት እንዴት መጣ? ልዩነታችን የነበረው በእውነት ለመናገር ወደ ሰባት መቶ ሀምሳ ሶስት አመት ነበረ ልዩነታችን። ይኸውም የሮም መሪዎች ክርስትናን በአራተኛው ክፍለ ዘመን ከመቀበላቸው አስቀድሞ ዘመን ቆጠራቸውን መነሻ የሚያደርጉት የሮም ከተማ የተመሰረተችበትን ቅድመ ልደተ ክርስቶስ ሰባት መቶ ሀምሳ ሶስት አመትን አንድ በማለት ነበረ እና አቆጣጠራቸው አኖ ኡርቢስ ኩንዲቴ ኤዩሲ በመባል ይታወቃል። ምን ማለት ነው? የሮም ከተማ ከተመሰረተች ጊዜ ጀምሮ ነው እና ልክ ክርስቶስ ሲወለድ ሰባት መቶ ሀምሳ አራት አመት ብለው ነው የቆጠሩት። ኢትዮጵያ ግን እንደዚህ አይደለችም። ከዛ በኋላ ደግሞ እንደገና በሶስተኛው ክፍለ ዘመን ብዙ በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን ከጌታ እርገት በኋላ ብዙ የሮማ ቄሳሮች ተነስተው ክርስቲያኖችን ብዙ መከራ አጽንተውባቸው ስለነበረ በተለይ ዲዮቅልጥያኖስ የሚባለው ንጉሥ ሁለት መቶ ሰማንያ አራት አመተ ምህረት ላይ ብዙ ክርስቲያኖችን ስለፈጀ ያንን አመት መነሻ አድርገው ዓመተ ሰማይታት የሚል ቆጠራ ነው የቆጠሩት። እንደኛ ዓመተ ምሕረት ብለው ልደተ ክርስቶስን መነሻ ላደረጉ ስለዚህ ልዩነቱ በቆስጠንጢኖስ ዘመን ሁለት መቶ ሰማኒያ አራት ዓመት ተለያየን ማለት ነው። ይሄ ዓመተ ሰማይታት ይባላል። ከዛ በኋላ ነው እንግዲህ ነገሮቹ ወደ ሰባት ዓመት የቀነሱበት በአምስት መቶ ዓመተ ምሕረት አካባቢ የነበረ አንድ ኦሮ ስድስተኛው ክፍለ ዘመን ብንለው ዲዮናሲዮስ ኤክሲዲዩስ የሚባል አንድ ሮማዊ መነኩሴ ነው እና የዘመን ቀመርን ሲያሰላ ለምንድን ነው አመተ ሰማይታት ብለን የምንቆጥረው ከክርስቶስ ልደት መነሳት አለብን ብሎ ሂሳቡን ሲቀምር በእኛና በምዕራባውያን መካከል የሰባት አመት ልዩነት አምጥቷል ማለት ነው። ይህ አቆጣጠሩ ኤዲ ወይም አኖ ዶሚኒ ወይም የጌታ አመት በመባል ይታወቃል። ኢትዮጵያውያን ግን በአዜን በነገሰ በስምንተኛው አመት ኢየሱስ ክርስቶስ ተወለደ ብለው መዝገባቸው ላይ የጻፉት በመሆኑ እንግዲህ ልደተ ክርስቶስን ለማስላት የተጠቀመበት ዘዴ ሰባት አመት ልዩነትን በእኛና በእነሱ መካከል ሊፈጥሩ ትሽሯዋል። በቅርብ ጊዜ ግን ያሉት ጥናቶች የሚያመለክቱት ለምሳሌ ፖፕ ቤኔዲክት አስራ ስድስተኛ ይመስሉኛል ጂሰስ ኦፍ ናዝሬት ዘ ኢንፋንሲ ናሬቲቭ የሚል አንድ መጽሐፍ አላቸው። እዛ ላይ ዲዮናሲዎስ ይህንን አመት እንደጨመረና ስህተትም እንደሆነ መጽሐፋቸው ላይ ጠቆም አድርገው አልፈዋል እና የሰባት ዓመቱ ልዩነት ይህም ይመስላል። የአስራ አንድ ዕለቱም ልዩነት የመጣው በተለይ የትንሳኤን በዓል አከባበር ልዩነት የፈጠረ ነው። በአስራ አምስት ሰማንያ ሁለት የሮም ካቶሊክ መሪ የነበረው ፖፕ ጎርጎሮስ አስራ ሶስተኛ ጥቅምት አራት አስራ አምስት ሰማንያ ሁለት ላይ ቀጣዩ ቀን ጥቅምት አምስት ሳይሆን ጥቅምት አስራ አምስት መሆን አለበት ብሎ ሶስት መቶ ስልሳ አምስት ዕለት ከስድስት ሰዓት የሚለውን አቆጣጠር ከአምስት ሰዓት አድርጎ ከአርባ ስምንት ደቂቃ ከአርባ ስድስት ሴኮንድ አደረገ። የአስራ አንድ ለታት ልዩነትም የተፈጠረው የቅርብ ነው አስራ ስድስተኛው ክፍለ ዘመን ላይ ነው ኢትዮጵያውያን ግን አስራ አንድ ለታቱን በመጠበቅ ሰባቱን አመታት በመጠበቅ ጳጉሜንም ሳያበላሹ ጠብቀው ያኖሩ ህዝቦች ናቸው እንዲያው እርስዎ እነዚህ በዘመን ቀመር ውስጥ ያለው ልዩነትን የራስ የሆነ ነገርን ኢትዮጵያውያን ምን ያክል ተጠቅመንበታል ራሳችን በማስተዋወቅ በሌሎችን መንገድ ብሎ ያስባሉ ኢትዮጵያውያን ምን ያክል ተጠቀሙበት በዚህ ጉዳይ ላይ እንግዲህ በእውነት እንደ ዱላ ቅብብሎች ማየት ይቻላል። የዱላ ቅብብሎች የመጀመሪያው ሯጭ ፈጥኖ ሄዶ የኋለኛው ደካማ ከሆነ አሸናፊዎች አይደሉም እና አባቶቻችን በፀሐይ ላይ፣ በጨረቃ ላይ፣ በከዋክብት ላይ ምርምር እያደረጉ ብራና ፍቀው ቀለም በጥብጠው ብር ቀርጸው ብዙ ነገርን አስተላልፈውልናል እስከ ባህር ማዶ ዩኒቨርሲቲ ድረስ የሚጠኑ ብዙ በጊዜ የተጻፉ የብራና መጽሐፍት ሲኖሩ አብዛኞቹም ደግሞ የስነ ፈለክ ይዘት ያላቸው ናቸው። ስለዚህ ይህን ነገር ብንችል ለአፍሪካውያን ሁሉ የአፍሪካውያን መስከረምን የአፍሪካውያን አዲስ አመት የጥቁሮች አዲስ አመት ብለን መስራት ይገባን ነበር። አልሰርላንም። ጳጉሜን እነዚህ አምስት እለት ስድስት እለት አንፎ ተርፎ ደግሞ በስድስት መቶ አመት አንዴ ሰባት የምትሆንበትን ስሌት እንኳን ለሌላው ዓለም በአግባቡ አስረዳን፣ አሳወቅን የሚል እምነት የለኝም። ስለዚህ ብዙ ይጠበቅብናል። በአግባቡ ለልጆቻችን ከማስረዳት ጋር ተያይዞ ለሌላው ዓለም በአግባቡ በትምህርት ካሪኩለማችንም ጭምር ቀርጽን ለትውልዱ በማስረዳት ለሌላው ዓለም ደግሞ ተደራሽ በማድረግ ብዙ ይጠበቅብናል ግን ትንሽ ከተንቀሳቀስ ለውጥ እንዳለም ማምናለው እንግዲህ አዲስ አመትን ምክንያት አድርጌ ነው ከእርስዎ ጋር ቆይታ እያደረግኩ ያለሁት ዶክተር ወዳስ ያው አዲስ አመትም ስለሆነ መሰነባበቻችን መውጫችን የሚሆነው የአዲስ አመት ምኞት ነውና የአዲስ አመት የእርስን ምኞቶን የእንኳን አድርሳችሁ መልእክተዎንም አድርሰውኝ መሰናበት እንችላለን አዲሱ አመት ዘመነ ማቴዎስ የበረከት ዘመን እንዲሆንልን እመኛለው ህጻናት የማያለቅሱበት፣ እናቶች የማያለቅሱበት፣ ምድራችን በብዙ በረከት የምትመላበት፣ ከአልፋ እግዚአብሔር ምድራዊና ሰማያዊ ጸጋ የምናገኝበት፣ አዛውንቶች የሚጦሩበት፣ በአጠቃላይ ወጣቶችም ወጥቶ የሚገቡበት የበረከት ዘመን የፍቅር ዘመን እንዲሆን ለመላ ኢትዮጵያውያን በምድር ላሉ ሰዎች ሁሉ ምኞቴ ነው። በጣም አመሰግናለኝ፣ ዶክተር ወዳ ስለሰጡን ሀሳብ የኢትዮጵያ የዘመን ቀመር አስመልክቶ ያው አሁን እየተቀበልን ያለውን አዲስ አመትን አስመልክቶ የአሜሪካ ድምጽ በዚህ ጉዳይ ላይ ሎትን ጥልቅ ሙያዊ ሀሳቦትን ስላጋሩን በጣም እናመሰግናለን። እኛም መልካም አዲስ አመት እንዲሆንሎት እንመኛለን። መልካም ጊዜ ይሁንሎት።